ከዚህ ቀደም በኢትዮጵያ ብሔራ ቡድን ውስጥ ከተካተቱት ትውልድ የኢትዮጵያውያን ተጫዋቾች አንዱ ደቪድ ቤሻህ ነው። የተወለደው ጀርመን ኮሎኝ ከተማ ነው። ደቪድ በኢትዮጵያ ብሔራ ቡድንና በኢትዮጵያ ቡና ክለብ ለሁለት አመታት የእግር ኳስ ህይወቱን አሳልፏል። በጉልበት ጉዳት ከሶስት አመታት በፊት እግር ኳስን ያቆመው። ዴቪድ በአሁኑ ሰዓት የእግር ኳስ የማማከር ስራን ይሰራል። ዴቪድ እንደሚለው በውጭ ሀገራት የሚጫወቱ ትውልደ ኢትዮጵያውያን እግር ኳስ ተጫዋቾችን አድራሻ አሰባስበው ለኢትዮጵያ ብሔራዊ ቡድን ተሰልፈው እንዲጫወቱ ከአስር ወራት በፊት ለኢትዮጵያ እግር ኳስ ፌዴሬሽን አድራሻቸውን የያዘ ዝርዝር ፕሮፖዛል አስገብቻለሁ ሆኖም ግን ምንም ምላሽ አላገኘሁም ይላል። አስር ወር በፊት ለፌዴሬሽን ፕሮፖዛል ሰጥቻለሁ። ስካውቲንግ ዲፓርትመንት ለመክፈል እነሱ ራሱ ፍላጎት ካለ ለኢትዮጵያ ለመጫወት ምንም ኮንታክት ፖይንት የለም እና እኔ አሁን ይሄ ጋር መግዛት ፈለጋል ነበር። በዚህ ምክንያት ስካውቲንግ ዲፓርትመንት መግፋት ፈለጋል ነበር። እኔ በራስ ሪሰርች ወደ ሰላሳ ሶስት ተጫዋች አገኝቻለሁ። ዴቪድ እንደሚለው የመጀመሪያው ደብዳቤ ልናገኘው አልቻልንም በሚል ከሶስት ወራት በፊት በድጋሜ ደብዳቤ እንዳስገባ ይናገራል ዴቪድ ከፌዴሬሽኑ ጋር በጋራ አብሮ የመስራት ሀሳብ እንዳለው እንጂ ምንም ጥቅም እንደማይፈልግ ሆኖም የፌዴሬሽኑን ሎጎ የሚፈልገው ለተጫዋቾች ምልመላ ይረዳው ዘንድ ለሚኖረው የደብዳቤ ግንኙነት ብቻ እንደሆነ ይገልጻል በቃ በነጻ ነው እሰራለሁ ምንም አልፈልግም እኔ ሎጎ የስካውቲንግ ፐርፖስ ዩዝ ማድረግ ፈልጋል ነበር ቴክኒካል ኮሚቴ ገብቱ ከዛ ሎየሩ አገኝቻለሁ ተነጋጋር ምንም መልስ የለም ኢምቢ ወይስ እሺ ምንም የለም በስልክ እዛ ሄድ ይቻሉ ሁሉ ነገር ሁሉ ነገር ሞክራለሁ እንደ አቶ ባህሩ ጥላሁን የኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት ዳይሬክተር ፕሮፖዛሩ ተቀባይነት ቢያገኝም በፌዴሬሽኑ ሎጎ መጠቀም የሚለው ግን በዚህ ምክንያት ሊያሰራ እንደማይችል ና ጉዳዩ ህግ ክፍል እንዳለ ገልጸዋል። ም እንኳን ስራውና ኃላፊነቱ የኢትዮጵያ እግር ኳስ ፌዴሬሽን ቢሆንም እንደዚህ አይነት ቅንነትና ፍላጎት ካለ በሚል ተቀባይነት በማግኘት ጉዳዩ ለህግ ክፍል ገባ። በፌዴሬሽኑ ሎጎ መጠቀም የሚሉ ነገሮች ተቀምጠዋል። እነዚህ ነገሮች ደግሞ አንድ ህጋዊ ተቋም ከህግ አንጻርም ትክክል ስላልሆነ ይህን ለማድረግ እንቸገራለን የሚል ነገር ነው የነበረው። እዛ ላይ እንደቆመ ነው። የጥፈት ቤት ኃላፊዎች ስላሉ በዚህ ጉዳይ ላይ ምንም አይነት ግንኙነት አልፈጠርም ቀጥታ ወደ ሚዲያ ነው ነው የተጓዘው። አሁን የኛ በራችንም ክፍት ነው። መጥተው ማነጋገርም የሚቻልበት እድል ስላለ የኢትዮጵያ እግር ኳስ ፌዴሬሽን በውጭ ሀገራት የሚጫወቱ ትውልደ ኢትዮጵያውያን ተጫዋቾች በብሔራዊ ቡድን ለማሳተፍ ጥሪ የሚያደርገው አንዳንድ ሰዎች በሚሰጡን ጥቆማና በአጋጣሚዎች በምናገኘው አድራሻ በቀጥታ ግንኙነት እያደረግን ነው ይላሉ። አቶ መኮነን ክሩ የኢትዮጵያ እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር። በተለያዩ አሁን ለምሳሌ ጀርመን አለ፣ ፈረንሳይ ውስጥ፣ ጣሊያን ውስጥ የሚጫወቱ ልጆች አሉ። በጣም በርካታ የሆኑ ስም ያላቸው ልጆች አሉ። እንግዲህ የተገኙ አማራጮችና አጋጣሚዎች ሁሉ በመጠቀም እነዚህ ልጆች ለኢትዮጵያ ብሔራዊ ቡድን እንዲያገልግሉ የመስራት ስራዎችን ይሰራለን። ዴቪድ በሻህን ሰላሳ ስምንት የተለያዩ የውጭ ሀገራት የሚጫወቱ ትውልደ ኢትዮጵያውያን ተጫዋቾችን ዝርዝር ፕሮፖዛል የማስገባቱን ጉዳይ እንዲህ ይላሉ። ኤጀንሲ ከፍቶ እየተንቀሳቀሰ ያለበት ሁኔታ አስታውሳለሁ። አባቱና ልጁን አግኝቻቸው አውርተን ነበረ። ወደ ጽሕፈት ቤት ሄዶ ነበረ። ከዛ በኋላ ም ላይ ዘንድ ደረጃ ላይ እንደደረሰ አላውቅም። ትልልቅ እውቀትና ልምድ ያላቸው ዝግጁ የሆኑ ተጫዋቾች ናቸው ብሔራዊ ቡድናችንን ጆይን የሚያደረጉት ያ ደግሞ ብሔራዊ ቡድናችንን ከማጠናከር አንጻር ትልቅ አስተዋጽኦ ይኖራል ብዬ ነው የማስበው። ስራው ለኢትዮጵያ ብሔራዊ ቡድን ጠቃሚ መሆኑን ገልጸው ብሔራዊ ቡድኑን ከማጠናከር አንጻር አስተዋጽኦ እንዳለው አቶ መኮንን ያምናሉ። የኢትዮጵያ እግር ኳስ ፌዴሬሽን ሕጉ አይፈቅደም ባለው የለጎ ጉዳይ ላይ ዴቪድ በሻት ጠይቆ ያለ ሎጎን መስራት እንደሚችል ተናግሯል። በተጨማሪም ትውልደ ኢትዮጵያውያን የሆኑ ተጫዋቾች በኢትዮጵያ ብሔራዊ ቡድን ለመጫወት ለውድድር ብቻ የሚያገለግል የኢትዮጵያዊ ዜግነት ፓስፖርት ሰጥቷቸው እንደሚጫወቱ ለጉዳዩ ቅርበት ያላቸው ሰዎች ይገልጻሉ። ይህንን ለማጣራት ፌዴሬሽኑ ጠይቀን ነበር። በወቅቱ የነበሩት አካላት ምላሽ ሊሰጡበት ይችላሉ። እኔስ ካለሁበትና መናገር የምችለው የኢትዮጵያ ፓስፖርት የሌለው ሰው የኢትዮጵያ ብሔራዊ ቡድን ወክሎ መጫወት አይችልም ሲሉ የኢትዮጵያ እግር ኳስ ፌዴሬሽን ህዝብ ግንኙነት ዳይሬክተር አቶ ባህሩ ጥላሁን ምን ላይ ሰጥተውናል።